የአሜሪካ ድምፅ ነው በ22 በ25 እና በ31 አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ የምሽቱ ዝግጅት ጀመረ። በወለጋ ዞኖች በቀጠለው ግጭት 16 ሲቪሎች መገደላቸው ተገለጸ። ላሎ በበጊ ወረዳ ጥሎና ላሎ ኖራ በሚባሉ አካባቢዎች መጋቢት አስራ ሶስት ቀን በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል ውጊያ ነበር። በአካባቢው የመንግስት ኃይሎች ከፍተኛ ኦፕሬሽን እያካሄዱ ናቸው። በውጊያው ታጣቂዎቹ ሲያፈገፍጉ የመንግስት ኃይሎች መረጃ ሰጥታቸዋል ብለው ሰባት ንጹሐን ዜጎች ገድለዋል። ሌሎች በርካቶችም ተጎድተዋል። ቀደም ሲል የሰማችኋቸው የአካባቢ ነዋሪዎች ለአሜሪካ ድምፅ የሰጡን አስተያየት ነው። ሙሉ ዝግጅቱ በአብይ ደስ ይቀርባል። በሌሎችም እነዚህና አገራዊና ዓለም አቀፋዊ ዘገባዎችን በምሽቱ አካተናል። መጋቢት 19 2016 ዓ ም ሰላም ጤና ይስጥልን። አድማጮቻችንና ተመልካቾቻችን እንደምናመሽታቸኋል። አስማማዬ ነው። ምሽቱን እያስተናገድኳችሁ ከእናንተ ጋር አመሻለሁ። ደረጀ ደስታ ለዓለም ዜናዎቹ እዚህ አብሮኛለሁ። የስቲዲዮ ቅንብሩን ንጉሴ ታምሩ ይመራልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪ አማሪክ ላይ በቀጥታ ማዳመጥና መከታተል ትችላላችሁ። አሁን ከዓለም ለተሰባሰቡ ዜናዎች ወደ ደረጀ ልባችሁ። ጤና ስጥልን አድማጮች፣ በድጋሚ እንደምናመሻችሁ፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የምስራቅ ኮንጎ የጸጥታ ሁኔታ እየተባባሰ ነው ሲል የተባበሩት መንግስታት ድርጅት አስታወቀ። በማዕድናት የከበረው የዲሞክራሲያዊት ኮንጎ ሪፐብሊክ የጸጥታ ሁኔታ በቅርብ ጊዜ ከተካሄዱ ምርጫዎች ወዲህ ይብሱን ማሽቆልቆሉን በኮንጎ የተባበሩት መንግስታት ድርጅት ልዩ ልኡክ ተናገሩ። ከአጎራባች ሩዋንዳ ጋር ግንኙነት አለው የሚባለው አማጺ ቡድን ጥቃቱን እያጠናከረና ይዞታውን እያስፋፋ መሆኑን አመልክተዋል። ቢንቱ ኬታ ትላንት ረቡ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባደረጉት ገለጻ ሰብአዊ ሁኔታው ፊት ከነበረው አሁን መባባሱን ገልጸው የአገር ውስጥ ተፈናቃዮች ቁጥር ከምንጊዜው የሚበልጥ ማሻቀቡን አስረድተዋል። ባለፈው ወር ዩናይትድ ስቴትስ ሩዋንዳ ና ኮንጎን ካላችሁበት የጦርነት መመለስ አለባችሁ ስትል ዩናይትድ ስቴትስ በጥብቅ አሳስባለች። የዩናይትድ ስቴትስ ምክትል አምባሳደር ሮበርት ውድ ኤም 23 የተባለው ታጣቂ ቡድንና የሩዋንዳ መከላከያ ኃይል ምስራቅ ኮንጎ ግዛት ውስጥ በመግባት በተባበሩት መንግስታት ድርጅት የሰላም አስከባሪዎች ላይ ጭምር ያደረሱትን ጥቃት አውግዘዋል። ጋዛ ከተማ በሚገኘው አልሺፋ ሆስፒታል አካባቢ ና በደቡባዊ ጋዛ ካንየኑ ሰፈር ውጊያ እየተካሄደ መሆኑን የእስራኤል ጦር ኃይል ተናግሯል። ሐማስ የሚያስተዳድረው የጋዛ ሰርጥ የጤና ሚኒስቴር በበኩሉ ትናንት ረቡዕ ስልሳ ሁለት ፍልስጤማውያን መገደላቸውን ዛሬ አስታውቋል። ሐማስ በጥቅምት ወር ባደረሰው ጥቃት 1200 ሰዎች መግደሉን ተከትሎ እስራኤል በከፈተችው የአጸፋ ጥቃት ቢያንስ 32552 ሰዎች መገደላቸውን የጤና ሚኒስቴሩ አክሎ ግ ተናግሯል። ይህ በእንዲህ እንዳለ እስራኤል የቀደመውን አቋሟን ቀልብሳ ደቡባዊ ጋዛ ራፋ ከተማ ላይ ልትከፍት ስላሰበችው የየብስ ጥቃት ለመነጋገር የጦር ስትራቴጂ አውጪዎችን ወደ ዋሽንግተን ለመላክ ተስማምታለች። ዩናይትድ ስቴትስ ጦርነቱ በአስቸኳይ እንዲቆም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ያሳለፈውን ውሳኔ ድምፅን በመሻር ስልጣና ተጠቅማ ባለመጣሏ ተቃውሞውን ለመግለጽ እስራኤል የመልእክተኞቹን ጉዞ ባለፈው ሰኞ ሰርዛው ነበር። መንፈቅ ሊያስቆጥር በተቃረበው የጋዛው ጦርነት የእስራኤል ጠንካራ ደጋፊ የሆነችው ዩናይትድ ስቴትስ በጸጥታው ምክር ቤት የቀደሙ ተመሳሳይ ውሳኔዎችን ድምፅን በመሻር ስልጣኗ እንዳያልፉ ማድረጓ ሲታወስ፣ በዚህ ሳምንት በቀረበው ውሳኔ ድምፅ ታቅቦ አድርጋለች። ይህንኑ ተከትሎ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ያወገዙ ሲሆን አገራቸው ከጦርነቱ አካሄድ በተያያዘ ከዋሽንግተን ጋር ያላት ልዩነት እየሰፋ መሆኑን የሚያመለክት ተደርጎ ተወስዷል። የፍልስጤም ራስ ገዝ አስተዳደር ፕሬዚደንት አዲሱን መንግስት አጸደቁ። የፍልስጤማውያን ራስ ገዝ ፕሬዝደንት ማህሙድ አባስ ዛሬ ሐሙስ በጠቅላይ ሚኒስትር መሐመድ ሙስጠፋ የቀረበውን አዲስ መንግስት አጽድቀዋል። አዲሱ መንግስት ከጋዛ ጦርነት በኋላ የሚጫወተው ሚና ይኖረዋል ተብሎ ይጠበቃል። ጠቅላይ ሚኒስትር አዲሱ መንግስት ስራው እሁድም እንደሚጀምር የተናገሩ ሲሆን የጋዛ ጦርነት እንዲያበቃ ከፍተኛ ብሔራዊ ቅድሚያ ይሰጠዋል ብለዋል። አክለውም ካቢኔያቸው የጋዛ ኃላፊነት መረከብን ጨምሮ ተቋማቱን እንደገና የማዋድራ እይል ለመቅረጽ ይሰራል ሲሉም ተናግረዋል። የእስራኤልና የሐማስ ጦርነት ከሶስት ወራት በላይ ባስቆጠረበት ባለፈው ጥር ረሃማ ላን የጎበኙት የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ፍልስጤማውያንን ተጠቃሚ ለማድረግና ዌስት ባንክና ጋዛን በአንድ ባለስልጣን እንዲቀላቀሉ ለማስቻል አስተዳደሩን መልሶ የማዋቀር አስፈላጊ መሆኑን አሳስበዋል። አዲሱ መንግስት 23 ሚኒስትሮችን ያቀፈ ሲሆን ከእነዚህ መካከል ሶስት ሴቶችና ስድስት ፍልስጤማውያን ከጋዛ የመጡ ናቸው። ከነዚህ መካከል ይቅርታ፣ ከእነዚህ መካከል የቀድሞው የጋዛ ከንቲባ ማጌድ አቡ ረመዳን ይገኙበታል። እንደ ኤሮፓ አቆጣጠር በ2007 ሐማስ በጋዛ ስልጣኑን ከአባዛ አስተዳደር ከነጠቀ ወዲህ በጋዛ ያለው ውጊያና ውድመት በፍልስጤም አስተዳደር ላይ ከፍተኛ ጫና አሳድረዋል። ለመጀመሪያ ጊዜ ሕዝብ ፊት የቀረቡት ጠቅላይ ሚኒስትር ሙስጠፋ ግልጽነትን ለማስፈንና ሙስናን እንደማይታገሱ ተናግረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ሩሲያ በሰሜን ኮሪያ ላይ የተጣለውን ክትትል የሚያስቀጥለውን የተባበሩት መንግስታት ድርጅት ውሳኔ ድምፅን በመሻር ስልጣኗ ጣለችው። ሩሲያ የተባበሩት መንግስታት ድርጅት ሰሜን ኮሪያ ላይ የጣለውን ማዕቀብ ክትትል እንዲቀጥል የቀረበውን ውሳኔ ድምፅን በድምፅ በመሻር ስልጣኗ ዛሬ ሐሙስ ውድቅ አድርገዋለች። በዩናይትድ ስቴትስ የተደገፈው የፀጥታ ምክር ቤት የውሳኔ ሀሳብ የክትትል ቡድኑን የቆይታ ጊዜ ለአንድ ዓመት የሚያራዝም ሲሆን የሩሲያ ድምፅን የመሻር ውሳኔ ስራውን እንዲያቆም ያደርገዋል። ከ15ቱ የጸጥታው ምክር ቤት አባላት 13ቱ ውሳኔውን ሲደግፉ፣ ሩሲያ ተቃውማለች። ቻይና ድምፀ ተአቅቦ አድርጋለች። በተባበሩት መንግስታት የሩሲያ አምባሳደር ቫሲሊ ኒቤንዚያ ከድምፅ መስጫው በፊት ለምክር ቤቱ ባደረጉት ንግግር ምዕራባውያን ሀገራት ሰሜን ኮሪያን ለማነቅ እየሞከሩ ነው፣ የተጣሉት ማዕቀቦች የኒውክለር መርሃ ግብሯን ለመቆጣጠር ውጤታማ አለመሆናቸውና ከእውነታው የራቁ መሆናቸው ታይተዋል ብለዋል። ውሳኔው ተግባራዊ ሆኖ የሚቀጥለውን ማዕቀብ እንደማይቀይረው የአሶሴትድ ፕሬስ ዘገባ አመልክቷል። ፕሬዚደንት ጆ ባይደን ለመጪው ፕሬዚደንታዊ ምርጫ የቀድሞ ፕሬዚደንቶች ባራክ ኦባማና ቢል ክሊንተን በሚገኙበት ዛሬ ሐሙስ ኒውዮርክ ውስጥ በሚካሄዱ የገንዘብ ማሰባሰቢያ ዝግጅቶች 25 ሚሊዮን ዶላር እያሰባሰበ መሆኑን የምርጫው ዘመቻቸው አስታወቀ። የባይደን የምርጫ ዘመቻ ዛሬ ሐሙስ ምሽት የሚካሄደው ዝግጅት ከፍተኛው የገንዘብ መጠን የሚመዘገብበት ትልቁ የፖለቲካ ዝግጅት ይሆናል ብሏል። ለዝግጅቱ የታየው ድጋፍ ዝቅተኛ የህዝብ አስተያየት ድምፅ ላገኙት ፕሬዚደንት ባይደን ከዲሞክራቲክ ፓርቲ የተቸራቸውን ትልቅ ድጋፍ ያሳያል ተብሏል። ባለፈው የካቲት የዲሞክራቱ ፕሬዚደንት ጆ ባይደን ከሪፐብሊካኑ ተቀናቃኛቸው የቀድሞ ፕሬዚደንት ዶናልድ ትራምፕ አራት እጥፍ የሚበልጥ ጥሬ ገንዘብ በእጃቸው እንደነበረ ተመዝግበዋል። እስከ የካቲት መጨረሻ ድረስ 155 ሚሊዮን ዶላር ሲኖራቸው ትረምፕ የነበራቸው 37 ሚሊዮን ዶላር ብቻ ነው። የምሽቱ ዝግጅት ስቲቨን ኮልቤር በተባለ እውቅ የምሽት አዝናኝ የቴሌቪዥን ፕሮግራም አዘጋጅ አወያይነት ከባይደን ኦባማና ክሊንተን ጋር የሚደረግ ውይይት ይገኝበታል። ታዋቂው ድምፃውያንና ሙዚቀኞች ዝግጅቶቻቸውን ያቀርባሉ። ደጋፊዎች በዛሬው ዝግጅት ለመሳተፍ ከገቢው ማሰባሰቢያ ሳምንት ቀደም ብለው የገንዘብ ድጋፋቸውን ሲሰጡ እንደነበረ ተገልጿል። በዛሬው ምሽት ዝግጅት በሺዎች የሚቆጠሩ ታዳሚዎች ይገኛሉ ተብሎ የሚጠበቅ ሲሆን ዝቅተኛው የመግቢያ ዋጋ 225 ዶላር ነው። በምሽቱ ከለጋሾች በርካታ ገንዘብ ይገኛል ተብሎ ሲጠበቅ ከሶስቱ ፕሬዚደንቶች ጋር ፎቶግራፍ ለመነሳት 100 ሺህ ዶላር ያስከፍላል። 250 ሺህ ዶላር አንደኛው የራት ግብዣን ላይ የሚያሳትፍ ሲሆን 500 ሺህ ዶላር ከምሽቱ ልዩ የክብር እንግዶች ጋር በቅርብ ያገናኛል ተብሏል። በመጨረሻም 8 ቢሊዮን ዶላር አጭበርብሯል የተባለው የክሪፕቶ ከረንሲ መስራች ሊፈረድበት ነው። ከደንበኞቹ 8 ቢሊዮን ዶላር አጭበርብሮ በመውሰድ ጥፋተኛ የተባለው የክሪፕቶ ከረንሲው ልውውጥ ኤፍቲኤክስ መስራች ሳም ባንክማን ፍሪድ ዛሬ ዩናይትድ ስቴትስ ውስጥ በኒውዮርክ ሲቲ የፌዴራል ፍርድ ቤት የስርዓት ቅጣቱን ይቀበላል። ባንክ ማንፍሪድ ደንበኞች አሁን በኪሳራ ከዘጋው የገንዘብ ልውውጥ ኤፍቲኤክስ የወሰደባቸውን አብዛኛውን ገንዘባቸውን መልሰው ያገኛሉ ሲል የተከራከረ ሲሆን ጠበቆቹም ቀለል ያለ ስርዓት እንዲቀጣ ጠይቀዋል። ባንክ ማንፍሬድ ጥፋተኛ የተባለበትን ክስና ቅጣቱን አስመልክቶ ይግባኝ እንደሚጠይቅ ይጠበቃል። የክሪፕቶ ከረንሲ የገንዘብ ልውውጥን ሲመራ ስህተት መስራቱን ያመነው ባንክ ማንፍሪድ የደንበኞችን ገንዘብ ለመስረቅ ግን ሆን ብሎ አለማሰቡን ተናግረዋል። የ32 ዓመቱ ባንክ ማንፍሪድ ሰባት የተለያዩ የማጭበርበር ክሶች የተመሰረቱበት ሲሆን በሰባቱም ጥፋተኛ ተብሏል። ድርጅቱን ለክስረት አጋልጧል የተባለው ባንክ ማንፍሪድ 8 ቢሊዮን ዶላር ከደንበኞቹ ከመውሰውዱ ሌላ የድርጅቱን ባለሀብቶች 1.7 ቢሊዮን ዶላር አሳጥቷቸዋል። በዩናይትድ ስቴትስ ታሪክ ውስጥ ከታዩት ትልቅ የገንዘብ ማጭበርበር ክሶች ውስጥ አንዱ ነው ሲሉ አቃቢያን ህግ መናገራቸውን የሮይተርስ ዘገባ አመልክተዋል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታ ለዓለም ዜናዎቹ አመሰግናለሁ። አድማጮቻችንና ተመልካቾቻችን የሐሙስ መጋቢት 19 2016 ዓ ም የምሽቱ ዝግጅታችን ነው። እየተካተላችሁ የምትገኙት አስማማው ነኝ። በምሽቱ እያስተናገድኳችሁ ከእናንተ ጋር ቆይታ እያደረግኩ ነው ያለሁት። በምሽቱ በምስልና ድምፅ ቅንብር ግርማ ደገፋ፣ የዌብና ማኅበራዊ ድረገጽ ፕሮዲሰራችን አባየው ገበውን በምሽቱ አብረውን አሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ድጋሚ ለማስታወስ ያክል ፕሮግራማችንን ከ መደበኛው የቴሌቪዥን ሬዲዮ ስርጭታችን ባለፈ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እና በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ዕለቱ አብይረስ እንለፍ። በምዕራብና ቄለም ወለጋ ዞኖች በጊዳሜና በቤጊ ወረዳዎች በሚገኙ የተለያዩ ቀበሌዎች በመንግሥት የጸጥታ ኃይሎችና በኦሮሞ ነጻነት ሠራዊት ታጣቂዎች መካከል በቀጠለው ግጭት ሲቪሎች መገደላቸውን ነዋሪዎች ተናግረዋል። በደህንነት ስጋት ስማቸው እንዳይጠቀስ የጠየቁ የሁለቱ ወረዳ ነዋሪዎች በቁጥር 16 እንደሆኑ የገለጿቸው ሰዎች የተገደሉት በመንግስት የጸጥታ ኃይሎች ነው ሲሉ ወንጅሏቸዋል። ነዋሪዎቹ በአነሱት ቅሬታ ላይ ከሁለቱ ዞኖች እንዲሁም ከኦሮሚያ ክልላዊ መንግስት ምላሽ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። የአገሪቱ ወታደራዊና ሲቪል ባለሥልጣናት በቅርቡ በሰጧቸው አስተያየቶች የኢትዮጵያን መከላከያ ሰራዊትም ሆነ የመንግስት የጸጥታ ኃይሎች በአጠቃላይ ሲቪሎችንም ሆነ የሲቪል ተቋማትን ኢላማ አያደርጉም ሲሉ መሰል ውንጀላዎችን ተከላክለዋል። ሳይዳምጠው ተጨማሪ አላት። በኦሮሚያ ክልል ምዕራብና ቄለም ወለጋ ዞኖች በግዳሚና በቤጊ ወረዳዎች ከሚገኙ የተለያዩ ቀበሌዎች ያነጋገርናቸው ነዋሪዎች እንደገለጹት ከመጋቢት 13ና 14 ቀን 2016 ጀምሮ በኦሮሞ ነጻነት ሰራዊትና በመንግስት የጸጥታ ኃይሎች መካከል በቀጠለው ግጭት የሲቪሎች ሕይወት አልፏል። በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ የጠየቁ በምዕራብ ወለጋ ዞን የቤጊ ወረዳ ነዋሪ በቁጥር አስራ ስድስት እንደሆኑ የገለጸዋቸው ያልታጠቁ ሰዎች የተገደሉት የኦሮሞ ነጻነት ሰራዊት ታጣቂዎች ካፈገፈጉ በኋላ የመንግስት የጸጥታ ኃይሎች በወሰዱት እርምጃ ነው ብለዋል። በበጊ ወረዳ ጥሎና ላሎ ኑራ በሚባሉ አካባቢዎች መጋቢት 13 ቀን በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል ውጊያ ነበር። በአካባቢው የመንግስት ኃይሎች ከፍተኛ ኦፕሬሽን እያካሄዱ ናቸው። በውጊያው ታጣቂዎቹ ሲያፈገፍጉ የመንግስት ኃይሎች መረጃ ተሰጥቷቸዋል ብለው ሰባት ንጹሐን ዜጎች ገድለዋል። ሌሎች በርካቶችም ተጎድተዋል። ንብረት ተዘርፏል። መኖሪያ ቤቶች ተቃጥለዋል። አሁን ከቤታችን ደጃፍ ለመውጣት እንሰጋለን። በአስቸጋሪ ሁኔታ ውስጥ ነን። በደህንነት ስጋት ስማቸው እንዳይጠቀስ የጠየቁት ሌላው የቄለም ወለጋ ዞን ግዳሚ ወረዳ ነዋሪ መጋቢት 13 ቀን 2016 ዓ ም ዘጠኝ ያልታጠቁ ሰዎች መገደላቸውን ለአሜሪካ ድምጽ ገልጸዋል። ቡድን በጊዳሚ ወረዳ ውስጥ በሚገኘውና ና ሶይደሚስ በሚባለው ቀበሌያችን አንድ የሶስት ልጆች አባት መንገድ ላይ እየተጓዘ የመንግስት የጸጥታ ኃይሎች አግኝተው ገድለውታል። በምንም ውስጥ የሌለ ሰው ነበር። በዛው በግዳሚ ወረዳ፣ በደህንነት ስጋት ስማቸውን እንዳንጠቅስ የጠየቁን ሌላ አስተያየት ሰጪ ደግሞ መኖሪያ ቤታቸው መቃጠሉንና ቤተሰቦቻቸው መበተናቸውን አመልክተዋል። ባለፈው እሁድ ከጠዋቱ ሶስት ሰዓት ላይ በርካታ ቁጥር ያላቸው የጸጥታ ኃይሎች ወደ መኖሪያ ቤቴ ከበው ልጆቼን በታት ነው ካባረሩ በኋላ ቤቴን አቃጠሉት። እስካሁን ድረስ ልጆቼና ባለቤቴን አላገኘኋቸውም። እኔም ከአካባቢው ሸሽቼ ነው ያለሁት። በጣም ችግር ውስጥ ነን። የኦሮሞ ነጻነት ሰራዊትን ትቀልባላችሁ፣ መረጃ ትሰጣላችሁ፣ ልጆቻችሁ የታጣቂው ቡድን አባላት ናቸው እያሉ ይከሱናል። እኔ ግን እየተንከራተትኩ ነው። መፍትሄው ግራ ገብቶናል። ነዋሪዎቹ ባነሱት ቅሬታ ላይ ከምዕራብ ወለጋ እና ከቀለም ወለጋ ጋዝ ዞኖች እንዲሁም ከኦሮሚያ ክልል መንግስት ኮሚኒኬሽን ቢሮና ከክልሉ አስተዳደርና ጸጥታ ቢሮ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በቅርቡ በወቅታዊ ሁኔታ በብሔራዊ ቴሌቪዥን ማብራሪያ የሰጡት የኢትዮጵያ ጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ በኦሮሚያም ሆነ በአማራ ክልሎች ተፈጸሙ ከተባሉ ግድያዎች ጋር በተያያዘ በመከላከያ ሰራዊት ላይ የሚቀርቡ ውንጀላዎችን ተከላክለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በተለያዩ ጊዜ ባወጣቸው መግለጫዎች በአማራና ና በኦሮሚያ ክልሎች የቀጠሉ ግጭቶች በንጹሃን ዜጎች ላይ ጉዳት እያስከተሉ መሆናቸው ቤታቸውን ጠቅሶ ሰላማዊ እልባት እንዲበጅላቸውም ተደጋጋሚ ጥሪ አቅርበዋል። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የምሽቱ ዝግጅታችን ነው። ቀደም ሲል የዕለቱን ዓብይ ረስ ነበር የሰማችሁት። አሁን የትንታኔ መጽሔት ይቀጥላል። የምሽቱ የትንታኔው መጽሔት የመጀመሪያ ቅንብራችን የአማራ ክልል ለትግራይ ክልል ጊዜያዊ አስተዳደር መግለጫ ምላሽ መስጠቱ የተመለከተ ይሆናል። የአማራ ክልል መንግስት ባለፈው ሰኞ በክልሉ የመማሪያ መጽሐፍት ላይ የታተመውን ካርታ በተመለከተ የትግራይ ክልል ጊዜያዊ አስተዳደር ላወጣው ማስጠንቀቂያ ምላሽ ሰጠም። የትግራይ ክልል ጊዜያዊ አስተዳደር ካቢኔ ሁለቱ ክልሎች በይገባኛል የሚወዛገቡባቸውን አካባቢዎች ወደ አማራ ክልል ያካተተ ካርታ በመማሪያ መጽሐፍቱ ላይ መታተሙን በተመለከተ መግለጫ ወጥቶ ነበር። የአማራ ክልል በአስቸኳይ ማሳኪያ እንዲያደርግም አስጠንቅቋል። በተመሳሳይ የአማራ ብሔራዊ ንቅናቄ አብን ፓርቲ ከትናንት በስቲያ ባወጣው መግለጫ የትግራይ ክልል ጊዜያዊ አስተዳደር የፕሪቶሪያውን ሰላም ስምምነት በግልጽ እየጣሰ የሰላም ስምምነቱ ይከበር ማለቱን የምጸት ፕሮፓጋንዳና የጦርነት ጉሰማ ሲል አጣጥሏል። ከአሜሪካ ድምፅ ጋር ትናንት ረቡዕ ቆይታ ያደረጉት የትግራይ ክልል ጊዜያዊ አስተዳደር መንግስት ኮሚኒኬሽን ጽሕፈት ቤት ኃላፊ ረዳይ ሀልፎም አስተዳደራቸው የፈጸመው ወረራም ሆነ በወረራ የያዛቸው አካባቢዎች እንደሌሉ ገልጸው አስተባብሏል።

የትግራይ ክልል ጊዜ አስተዳደር ባለፈው ሰኞ መጋቢት 16 ቀን 2016 ዓ ም ላወጣው መግለጫ የአማራ ክልላዊ መንግስት ዛሬ ሐሙስ መጋቢት 19 ቀን 2016 ዓ ም የጽሑፍ ምላሽ ሰጥቷል። የአማራ ክልልን የተማሪዎች መማሪያ መጽሐፍት በማጣቀስ በትግራይ ክልል ያስተዳደረው ሰውን ውስጥ ያለን ቦታ ወደ አማራ ክልል የሚያካትት የተሳሳተ ካርታ ተሰርቷል በማለት የትግራይ ክልል ጊዜ አስተዳደር ካቢኔ ያወጣው መግለጫ የአካባቢዎቹን ህዝቦች ታሪካዊ እውነታ፣ ተጨባጭ ማስረጃዎች እና ነባራዊ ሀቅን የካደ ነው ሲል የአማራ ክልል በምላሹ ተቃውሟል። የጊዜ አስተዳደሩ መግለጫ አሳሳች ሲልም ተችቷል። የትግራይ ክልል ጊዜ አስተዳደር ክስ ባሰማበት ያለፈው ሰኞ መግለጫው ድርጊቱ ትግራይን የመቆራረስ ዘመቻ የቀጠለን መሆኑ ማረጋገጫ ነው ብሏል። የአማራ ክልል መንግስት ታሪካዊ ስህተት እየፈጸመ መሆኑን ተገንዝቦ እርማት እንዲያደርግም ጠይቋል። ይህ ካልሆነ ግን ክልላዊ መንግስቱን ዋጋ ያስከፍለዋል በማለት ማስጠንቀቁ ይታወሳል። በአንጻሩ የአማራ ክልል መንግስት የአማራ ክልል ክልል የተማሪዎች የመማሪያ መጽሕፍት ውስጥ የተሳሳተ ካርታ ተሰርቷል ሲል የትግራይ ክልል ጊዜ አስተዳደር ባወጣው መግለጫ የጠቀሳቸው አካባቢዎች ካለፉት ሰላሳ ዓመታት በፊት ጀምሮ የማንነትና ራስን በራስ የማስተዳደር ጥያቄዎች ሲቀርቡባቸው የነበሩ ቦታዎች ናቸው ብሏል። ወልቃይ፣ ጠገዴ፣ ጠለምት፣ ወፍላና ራያ መግለጫው ባብነት የጠቀሳቸው አካባቢዎች ናቸው። ክልላዊ መንግስቱ አያይዞም ትላንት አሙስ መጋቢት 18 ቀን 2016 ዓ ም የትግራይ ክልል ጊዜ አስተዳደር ከነበረበት አካባቢ በመንቀሳቀስ የራያ አላማጣ ወረዳ ቀበሌዎችን በመያዝ ነዋሪዎችን በመግደልና በማሰቃየት ላይ እንደሚገኝ ከሷል። ተመሳሳይ ክስ ከራያ አላማጣ ወረዳ አስተዳደር የቀረበበት የትግራይ ክልል ጊዜ አስተዳደር በመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ወረዳ ሃለፎን በኩል ተከታዩን ምላሽ ሰጥቶ ነበር። የያዘብን የሚሉት ደግሞ አላማጣ ትግራይ እንጂ አማራ አይደለም። እንደዛ አይነት ክስም የሚጠቅም አይደለም። ችግሮቹ እንኳን ቢኖሩ ሁሌ የምንለው ነገር አለ። በዚህ መንገድ ሂዶ የሚፈታ አይደለም ትግራይ ውስጥ በኃይል ተቀምጦ ተያዘብን የሚባለው ትርክት መቆም ያለበት ቀልድ ነው። የራያ አላማጣ ከተማ ጊዜያዊ አስተዳደር ከንቲባና የራያ ወሎ አማራ ማንነትና ወሰና አስመላሽ ኮሚቴ ሰብሳቢ ኃይሉ አበራ ከትግራይ ክልል የመጡ ያሏቸው የታጠቁ ኃይሎች ትናንት ከተቆጣጠሯቸው የአዲስ ብርሃን፣ ጨጓራ እና ኮሲም አካባቢዎች እንዳልወጡና ዛሬም ተጨማሪ ቦታዎችን እንደያዙ ተናግረዋል። ትናንት ከነበረው አሁን ከፍተኛ ዝግጅት አድርገው አካባቢውን ለመውረር እየተንቀሳቀሱ ነው ያሉት ተጨማሪ ጨማሮ የሚባል ቦታ ይዘዋል። ጨጓር አቅጣጫ ሰራዊት እያስጠጉ ነው ያሉት። በጠቅላይ በር ፊት ለፊት እንደገና በተመሳሳይ ሰራዊት እያሰባሰቡ ነው ያሉት። እንግዲህ እነሱ እያሉ ያሉት ተነካን ነው የሚሉት። አሁን እነሱ ግን በተቃራኒው ዓለም ሊያዩ በሚችል መልኩ እንቅስቃሴ አድርገው የኃይል እርምጃ ለመውሰድ ተዘጋጅተዋል። ኮሲም አንደኛ ደረጃ ትምህርት ቤት ስጋጃ ሳይቀር ነው የወሰዱት። ይህን ዘረፋና ውድመት የሚያካሄዱት ይህን ህዝብ አይደለም ብለው ስለሚያምኑና ቦታውም የነሱ እንዳልሆነ ለዘረፋ እንደመጡ ስለሚያምኑ ይህ በእንዲህ እንዳለ የአማራ ብሔራዊ ንቅናቄ አብን ፓርቲ ከትላንት በስቲያ ኢትዮጵያ ማክሰኞ መጋቢት 17 ቀን 2016 ዓ.ም በወቅታዊ የክልሉ ጉዳይ ላይ ባወጣው መግለጫ ከፍተኛ የገንዘብና የግብዓት ድጋፍ ሲደረግለት ቆይቷል ያለውን የትግራይ ክልል ጊዜ አስተዳደርን የፕሪቶሪያውን የሰላም ስምምነት በግልጽ እየጣሰ ነው ሲል ከሷል። ሆኖም ጊዜ አስተዳደሩ የሰላም ስምምነቱ ይከበር የሚል የምጸት ፕሮፓጋንዳና የጦርነት ጉሰማ በአዲስ መልክ ጀምሯል በማለት ተችቷል። አብን በመግለጫው በፕሪቶሪያው ስምምነት አንቀጽ 3 ዝ4 አምስት መሰረት የኢትዮጵያ መከላከ መከላከያ ሰራዊት ወደ ትግራይ ክልል ገብቶ ጸጥታ የማስከበሩን ስራ በተሟላ ሁኔታ እንደሚረከብ ስምምነት ላይ የተደረሰ ቢሆንም ወያኔ ሲል የጠራው አካል ትጥቁን አልፈታም፣ የሀገር መከላከያ ሰራዊትም ወደ ትግራይ ገብቶ ጸጥታ የማስከበር ስራውን አልተረከበም ብሏል። መግለጫው በመጨረሻም የትግራይ ክልል ጊዜ አስተዳደር ለሀገሪቱ ቋሚ ቀውስ ምንጭ ከሚያደርጉት ተግባራት እንዲታቀብ ኢትዮጵያንና ሁለቱን ክልሎች ወደ ቀውስ ከሚያስገቡ ተግባራት እንዲቆጠብ ከአጓጉል የካርታ ፖለቲካ ጨዋታ እንዲወጣና ለህዝቦች ነት መጽናት በሚበጁ ውይይቶች ላይ እንዲያተኩር ምክረ ሀሳብ አቅርበዋል። የፌዴራሉ መንግስት አከራካሪ በሚላቸው አዋሳኝ ቦታዎች በይገባኛል እየተካሰሱ ስለሚገኙት ሁለቱ ክልሎች ያወጧቸውን መግለጫዎች አስመልክተን የፌዴራሉን መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በእጅ ስልካቸውና በጽሁፍ መልእክት ጠይቀን ምላሽ አላገኘንም። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ የምሽቱ የትንታኔ መጽሔት ሁለተኛው ቅንበራችን ደግሞ በኢየሩሳሌም የሚገኙ የጋዛ ሆስፒታል ታማሚዎች የተመለከተ ነው። እስራኤል በምስራቅ ኢየሩሳሌም የሕክምና ተቋማት የሚገኙ በርካታ ፍልስጤማውያን ሁማን ሕክምናቸውን ካጠናቀቁ በኋላ ወደ ጋዛ ሰርጥ እንዲመለሱ አዛለች። ትእዛዙ የሰብአዊ መብት ተሟጋጅ ድርጅቶችን ቅሬታ ሲያስነሳ የእስራኤል ጠቅላይ ፍርድ ቤትም የሁማንን ዝውር አግዷል። ሊንዳ ግራንድስቴን ከምስራቅ ኢየሩሳሌም ተከታዩን ዘገባ ልካለች። ደረጃ ደስታ ያቀርበዋል። በምስራቅ ኢየሩሳሌም የሚገኘው የማካሴድ ሆስፒታል አንደኛው ክፍል በጋዛ ፍልስጤማውያን ሴቶችና አዲስ በተወለዱ ልጆቻቸው ተሞልተዋል። አንደኛይቱ ሴት ያረገዘችው ከሰባት ዓመታት መሃንነት በኋላ ነው። ይሁን እንጂ ከዘገየው እርግዝና ጋር በተፈጠሩ ውስብስብ የጤና ችግሮች የተነሳ ሐኪሟ ለአስቸኳይ የሕክምና እርዳታ ወደ ኢየሩሳሌም ልኳታል። ይህ የሆነው ልክ ጦርነቱ በጥቅምት ወር ከመጀመሩ በፊት ነው። ዛሬ መንትዮቹ ልጆቿ አብዱላህና ኦዲህ ጤነኞችና የአምስት ወር ልጆች ናቸው። ሃናን ሻራዳን እንዲህ ትላለች። ወደ ቤቴ መመለስ እፈልጋለሁ። ሰላም ከሆነ ወደ ሰሜናዊ ጋዛ ለመመለስ የመጀመሪያዋ እኔ ሆን ነበር። ነገር ግን ሰላም አይደለም። ባለቤቴ ምንም እንኳን ልጆቹ ገና ቢሆኑም ባት መጪ ይሻላል ብሏል። የሽንት መቀየሪያ ዳይፐር እና የልጅ ወተት ፎርሙላ ኬት ማግኘት እችላለሁ። በጣም ፈርቻለሁ። እነዚህ ሴቶችና ልጆቻቸው እንዲሁም በአቅራቢያው በሚገኘው በአውጉስታ ቪክቶሪያ ሆስፒታል የሚገኙ 11 የካንሰር ታማሚዎች ጓዛቸውን ሸክፈው ተነስተው ነበር። ምክንያቱም ባለፈው ሳምንት የፍልስጤማውያን ሲቪሎችን ጉዳይ ከሚከታተለው ኮጋት ከተባለው የእስራኤል ጦር ክፍል ጋር ወደ ጋዛ መመለስ ነበረባቸው። ይሁን እንጂ ሐኪሞች ለሰብአዊ መብቶች ከሁለት የእስራኤል ሰብአዊ መብት ተሟጋች ድርጅቶች ጋር በመሆን ለእስራኤል ጠቅላይ ፍርድ ቤት ይግባኝ በማጠየቃቸው ፍርድ ቤቱ የሰላሳ ቀን ቆይታ ፈቅደዋል። በ ሰላሳ ቀን ውስጥ ኮጋት የተባለው የእስራኤል ጦር ክፍል እነዚህን ታካሚዎች የሚያዘዋውርበትን ምክንያትን እስኪያስረዳ የመቆየት እድል ይኖራቸዋል። የአውጉስታ ቪክቶሪያ ሆስፒታል የሚገኝ የካንሰር በሽተኛ በጋዛ ውስጥ ስላሉት የልጅ ልጆቹ ይጨነቃል። እዚያ ሄዶ ሕክምናውን መቀጠል ስለማይችል ደግሞ ስጋት አድሮበታል። ካሊድ ሴይት፣ የፍልስጤም የካንሰር ታማሚ፦ ጋዛ ወድማለች። ስለዚህ በጣም አደገኛ ነው። እዚያ ሕክምና ለማግኘት ምንም መንገድ የለም። ቀይ መስቀል ታካሚዎችን ከጋዛ እያስወጣ ነው። እስራኤል ደግሞ እኛን ልትመልሰን ትፈልጋለች። ይህ እንዴት ሊሆን ይችላል? የእስራኤል ጦር ኮጋት ወደ ጋዛ መልሼ እየላኩ ያለሁት ተጨማሪ የህክምና እንክብካቤ የማያስፈልጋቸው ታካሚዎችን ብቻ ነው ብሏል። ሐኪሞች ለሰብአዊ መብቶች የተባለው ድርጅት ግን እስራኤል ህሙማንን ወደ ጦር ቀጠና በመላክ ህይወታቸውን አደጋ ላይ እየጣለች ነው ይላል። አሴል አቡራስ የሰብአዊ መብቶች ሐኪሞች የተባለው ድርጅት አባል ናቸው። የኪሞቴራፒና የጨረር ህክምና በኋላ ለሚቀጥሉት ሁለት ወራት ተጨማሪ ህክምና ባይኖርም እንኳን ሰውነቱ ገና ደካማ ነው። የሰውነቱ በሽታን የመከላከል ስርዓትም ደካማ ነው። እንደምታውቁት ጋዛ ውስጥ አጠቃላይ የጤና አጠባበቅ ስርዓቱ ወድቋል። አገልግሎት የሚሰጡ ሆስፒታሎችም የሉም። ዶክተሮች ከአቅማቸው በላይ ሆኗል፣ ማከም አይችሉም። የካንሰር ህመምተኞችም ወደ ውጭ ሀገር እየተላኩ ነው። በምስራቅ ኢየሩሳሌምና በእስራኤል ሆስፒታሎች ለፍልስጤማውያን የሚሰጠው የሕክምና ወጭ ሙሉ በሙሉ የሚከፈለው በፍልስጤም አስተዳደር ነው። የአውጉስታ ቪክቶሪያ ሆስፒታል ዳይሬክተር ዶክተር ፋዲ አትራሽ በጋዛ በተካሄደው ጦርነት አንዳንድ ታካሚዎቻቸው ቤተሰቦቻቸውንና ቤታቸውን አጥተዋል ብለዋል። የተኩስ አቁም እስኪደረግ ድረስ ህሙማን በሆስፒታል እንዲቆዩ እንደሚፈቅድላቸው ተስፋ ያደርጋሉ። ከሁሉም እይታ አንጻር በጋዛ ውስጥ ጥፋት አለም። ምግብ የለም፣ መብራት የለም፣ ውሃ የለም፣ መደበኛ ሕይወት የሚኖርበት ቦታ የለም። ጋዛ ውስጥ ጦርነት በሚካሄድበት ስፍራ ውስጥ በቂ አቅርቦት ሳይኖር ፍልሰተኞች ይሆናሉ። ካንሰር ያለባቸው ፍልሰተኞች። ጦርነቱ ከጀመረበት ጊዜ አንስቶ ከ750 በላይ የጋዛ የካንሰር ታማሚዎች በእስራኤል ለመታከም ቀጠሮ ተይዞላቸው እንደነበር ዶክተር አትራሽ ተናግረዋል። አብዛኞቹ ወደ ሌሎቹ አረብ ሀገራት ሄደዋል ያሉ ሲሆን እሳቸው እንደሚሉት አንዳንዶቹ ጨርሶ ሕክምና እያገኙ አይደለም። መችና የት የሕክምና አገልግሎት እንደሚያገኙም አያውቁም። አድማጮቻችንና ተመልካቾቻችን የተከታተላችሁ ያላችሁት ከዋሽንግተን ዲሲ የሚተላለፍላችሁን የምሽቱን የአሜሪካ ድምፅ ዝግጅት ነው። የአሁኑ የትንታኔ መጽሄት ቅንብራችሁን ደግሞ ወደ ዩክሬን ይወስደናል። ካለፈው አርብ ጀምሮ ሩሲያ በዩክሬን ከተሞች ላይ የምትፈጽመው ጥቃት አጠናክራ ቀጥላለች። የዩክሬን ባለስልጣናት እንደሚሉት ጦርነቱ ከሁለት ዓመታት በፊት ከጀመረ ወዲህ በአገሪቱ የኃይል ማከፋፈያ ላይ የደረሰ ከባዱ ጥቃት ነው። የቪኦኤ ሌሲያ ባካላትስ ከኪቭ እንደዘገበችው አሜሪካ ለዩክሬን የምትመሰጠው ወታደራዊ እርዳታ የምትቀንስበት ጊዜ አሁን እንዳልሆነ የአገሪቱ ባለሥልጣናት በመናገር ላይ ናቸው። እንግዲህ ወልድ ያቀርበዋል። ባለፈው አርብ ሩሲያ በዩክሬን በርካታ የኃይል ማከፋፈያዎች ላይ ከባድ ጥቃት አድርሳለች። ባለሥልጣናት እንደሚሉት በአንድ ቀን ብቻ 151 የሚሆኑ ሚሳይሎችና ድሮኖች ወደ ዩክሬን ተወንጭፈዋል። የኃይል ማከፋፈያዎቹን ለመጠገን በርካታ ወራት እንደሚፈጅ ተነግረዋል። ቮሎዲሚር ኩድሪትስኪ ዩክሬን ኤርጎ የተሰኘው ብሔራዊ የኃይል ኩባንያ ዋና ስራ አስፈጻሚ ናቸው። ሩሲያ ወደ አስር የሚሆኑ ክልሎችን ደብድባለች። በደርዘን የሚቆጠሩ የኃይል ማከፋፊያዎችን ማውድማለች። ጦርነቱ ከጀመረ ወዲህ የተፈጸመ ከባዱ ጥቃት ነው። የዩክሬን ባለስልጣናት እንደሚገልጹት ከባዱ ጥቃት የደረሰው ካርኪቭ በተሰኘችው ከተማ ነው። በከተማዋ ሰፊ የኃይል መቋረጥ ተከስቷል። ዩሪ ፓንፌሮቭ የካርኪቭ ነዋሪ ናቸው። ጥቃቱን ተከትሎ መብራት ጠፋ። ከ24 ሰዓት በኋላ ተመልሶ መጣ። ምሽቱን ከተጠቀምን በኋላ ተመልሶ ጠፋ። ዋናው አስከፊው ነገር ግን በጥቃቱ ሰዎች መሞታቸው ነው። መሰረተ ልማቶችን መልሶ መገንባት ይቻላል። የወደመውን መሠረተ ልማት መልሶ መገንባት ውስብስብና ጊዜ የሚወስድ ነው። በዩክሬን ትልቁን የሃይድሮ ኤሌክትሪክ ማመንጫ ባለፈው አርብ ሩሲያ በሰባት ሚሳይሎች ደብደባለች፣ እናም አገልግሎት እየሰጠ አይደለም። ኢሆር ሲሮታ የዩክሪ ሃይድሮ ኢኔርጎ ዲሬክተር ጀኔራል ናቸው። አንዱን ያህል ማከፋፈያ ጣቢያ ለመጠገን ዓመታት ይወስዳል። ጣራና ግድግዳው ፈርሷል። የፈራረሰው ብረትና ግድግዳ ወደ ሞተሩ ክፍል እንዳንገበ ያግደናል። የኤሌክትሪክ ማከፋፈያ መሳሪያው ዘጠና በመቶ ወድሟል። የዩክሬኔርጎ ኩባንያ እንደሚገምተው የሩሲያ ጥቃት አንድ መቶ ስምንት ሚሊዮን ዶላር ውድመትን አስከትሏል። ዋና ሥራ አስፈጻሚው እንደሚሉት ደግሞ አንዳንድ የመከላከያ ሁኔታዎችን ቀድመው ባያዘጋጁ ኖሮ አደጋው የከፋ ይሆን ነበር። የዩክሬን ባለሥልጣናት ፕሬዝደንቱን ጨምሮ ምዕራባውያን አጋሮቻቸው ወታደራዊ እገዛቸውን እንዲቀጥሉ በመወትወት ላይ ናቸው። ጠንካራ የመከላከያ ሥርዓት እንደሚያስፈልጋቸውም ይናገራሉ። ፕሬዚደንት ቮሎዲሚር ዜሌንስኪ ሮሲይስኪ ተሮር፣ የሩሲያ ሽብር ሊደርስብን የቻለው ዘመናዊ የአየር መከላከያ ስርዓት ስለሌለን ነው በሌላ አነጋገር እንደ እውነቱ ከሆነ አጋሮቻችን እነዚህ መሳሪያዎች ለማቅረብ ፖለቲካዊ ቁርጠኝነት የላቸውም። ምን እንደሚያስፈልገና የሰው ሕይወትን የሚታደግ ውሳኔ ማን እንደሚሰጥ በትክክል ያውቃሉ። የምዕራባውያን ድጋፍ ጦርነቱ ከጀመረበት ወቅት ከነበረው አንጻር የተዳከመ መሆኑን ዩክሬናውያን ይናገራሉ። ለዩክሬን የሚሰጥ ስልሳ ቢሊዮን ዶላር የእርዳታ ጥቅል ረቂቅ ሕግ በአሜሪካ የሕግ መውሰኛ ምክር ቤት ወይም ሴኔት ባለፈው ወር ጸድቋል። ረቂቁ በሕዝብ ተወካዮች ምክር ቤት ደንቃራ ገጥሞታል። በዚህ የምርጫ ወቅት አሜሪካውያን ድምፅ ሰጪዎች ከዩክሬን ጦርነት ይልቅ በሌሎች ጉዳዮች ላይ በማተኮራቸው የረቂቅ ሕጉ ጣፋንታ ምን እንደሚሆን ግልጽ አይደለም። የምሽቱ የትንታኔ መጽሄታችን የመጨረሻ ቅንብራችን ደግሞ በሩሲያ እስር ቤት አንድ አመት ስለሞላው አሜሪካዊ ጋዜጠኛን የተመለከተ ነው። አሜሪካዊ ጋዜጠኛ ኢቫን ጌርሽኮቪች ሩሲያ ውስጥ ከታሰረ አንድ አመት ሲያስቆጥር ቤተሰቦቹና የስራ ባልደረቦቹም ጌርሽኮቪችን ከስር ለማስለቀቅ የያዙትን ጥረት ቀጥለዋል። የአሜሪካ ድምፅ ዘጋቢዋ ክሪስቲና ካይሴዶ ሴሚት ዝርዝሩን አድርሳናለች። አሉላ ከበደ እንደሚከተል ያቀርበዋል። ገሪሽኮቪች ለሌላ ሶስት ተጨማሪ ወራት እስር ላይ እንደሚቆይ በሞስኮ ችሎት ተነግሮታል። በሩሲያ የዩናይትድ ስቴትስ አምባሳደር ሊን ትሬሲ በበኩላቸው ሞስኮ ገሪሽኮቪችን አሁን መልቀቅ አለባት ይላሉ። የሩሲያ መንግስት ለሰነዘረው ውንጀላ ማረጋገጫ የሚሆን ምንም አይነት ማስረጃ እስካሁን አላቀረበም። ለኢቫን በእስር መቆየትም አንዳችም ምክንያት የለም። በመሆኑም ኢቫን የጋዜጠኝነት ስራውን በመስራቱ ብቻ ከወንጀል የሚቆጠርበትና ሊያስከስሰው የሚችል ወንጀል ስለመስራቱ የሚያረጋግጥ ማብራሪያ የለም። የዎል ስትሪት ጆርናል ዘጋቢ ጌርሽኮቪች ባለፈው አመት ከሞስኮ በስተ ምስራቅ 1600 ኪሎ ሜትሮች ርቀት ላይ በምትገኘው ከተማ በተመደበበት ወቅት ከታሰረበት ጊዜ አንስቶ ቤተሰቦቹና የስራ ባልደረቦቹ ከስር እንዲለቀቅ ግፊት ሲያደርጉ ቆይተዋል። ያለፈውም አመት ከፕሬዚዳንት ጆ ባይደን ጋር ተገናኝቶ መነጋገርን ጨምሮ ቁጥሩ የበዛ ቃለምልልስ፣ የዜና መግለጫዎችና በግል የሚካሄዱ ስብሰባዎች የተከናወኑበት ጊዜ ነበር። ዳንኤል ገርሽኮቪች የሚተናነቃትንም ባ እየታገለች በቤተሰቡ ላይ የደረሰውን ጉዳትና ወንድሟን ለማበረታታት ስለምጽፋቸው ደብዳቤዎች ትናገራለች። ዋናው ለማድረግ የምንፈልገው ነገር እርስ በርሳችን መደጋገፍና አንዳችን ሌላችንን ፈገግ ለማሰኘት መሞከር ነው። ለሱ ያለኝ እጅግ ከፍተኛ አድናቆትና አክብሮት ብቻ ነው። ሩሲያ ጌርሺኮቪችን በስለላ ወንጀል ብትከሰውም እሱና የሚሰራበት ጋዜጣ ግን ውንጀላውን በመቃወም ውድቅ አድርገውታል። ዩናይትድ ስቴትስ በግፍ እንደታሰረ ብትገልጽም የሞስኮ ፍርድ ቤቶች ግን በተደጋጋሚ የቀረበላቸውን በዋስ የመለቀቅ መብት ተነፍገዋል። የሚሰራበት ጋዜጣ ዋና የህግ አማካሪ በበኩላቸው የሕግ ሂደቱ ግልጽ ካለመሆኑም በላይ ጉዳዩ ወደ የት እንደሚያመራም ሩሲያ ይፋ እስክታደርግ ድረስ መጠበቅ ግድ እንደሆነባቸው ያስረዳሉ። የሆነ ጊዜ ላይ እሺ፣ ምርመራው ተጠናቋል አሁን የክሱ ሂደት ማየት እንችላለን ወደሚለው አቀራረባቸው ያምር ይሆናል። ያ መቼ እንደሚሆን ግን አናውቅም። ዝም ብሎ የሚሆነውን መጠበቅ ታዲያ ለቤተሰቡ እጅግ የበረታ ፈተና ነው። በስሜት ላይ ታች እንላለን። በመሆኑም በመጨረሻው ግብ ላይ ብቻ ትኩረት ማድረግ ማድረግና ቀኑን እንዳመጣጡ መቀበል ነው የሚበጀው። ግሪሽኮቪች ጥፋተኛ ሆኖ ከተገኘ እስከ 20 ዓመት በሚደርስ የስራ ቅጣት ሊቀጣ ይችላል። ይሁንና ሩሲያ ውስጥ የታሰረ ብቸኛው አሜሪካዊ ጋዜጠኛም አይደለም። የአሜሪካ ድምፅ ተባባሪ የሆነው የዜና አውታር አርኤፍኤል ዋና አዘጋጅ አርሱ ኩርማሼቫም ከታሰረች ከአምስት ወራት በላይ ሆነዋታል። አሜሪካዊቱ ሩሲያዊ ጋዜጠኛ እንደ ውጭ ሀገር መገናኛ ብዙኃን የዜና ወኪል አለመመዝገብን ጨምሮ በርካታ ክሶች ናቸው የቀረቡባት። ጥፋተኛ ከተባለችም እስከ 15 ዓመት በሚደርስ ስርዓት ልትቀጣ ትችላለች። በሌላ በኩል በጌርሾቪች ጉዳይ ላይ ሩሲያ ውስጥ የሚገኙት ጠበቆቹ ስለ ጉዳዩ በተቻለ መጠን በየጊዜው እንደሚያስታውቁት ዎል ስትሪት ጆርናል አመልክቷል። ቆራት ጠበቆች ናቸው። በክሱ አይነት የተነሳ ግን ሊሉ የሚችሉት ነገር እጅግ ውሱን ነው። ስለ ጉዳዩ መናገርም ጨርሶ አይፈቀድላቸውም። የስለላ ድርጊት ሲፈጸም ተገኝቷል በሚል ስለሆነ የተወነጀለውም እርግጥ የሐሰት ውንጀላ መሆኑን ነው የምናምነው ሲፈጸም ይሁን እንጂ ክሱ እንደዚያ የሚል በመሆኑ በርካታ ገደቦች አሉባቸው። አሜሪካዊው የቴሌቪዥን አቅራቢ ተከር ካርልሰን ከፕሬዚዳንት ቭላዲሚር ፑቲን ጋር ቃለ ምልልስ ባደረገበት ወቅት የሩሲያው መሪ ጀርመን ውስጥ ተይዞ የሚገኘው ሩሲያዊው ነፍሰ ግዳይ ከተለቀቀ ሞስኮ ጌርሾቪችን ለመፍታት ፈቃደኛ እንደምትሆን በተዘዋዋሪ መንገድ አመላክተዋል። ከዚያን ጊዜም ወዲህ በጋዜጠኛው ጉዳይ ስለሚደረጉ ዲፕሎማሲያዊ ድርድሮች ይፋ የተደረገ ነገር የለም። ይህ በእንዲህ እንዳለ የገርሾቪች ቤተሰቦች፣ ጓደኞቹና የሥራ ባልደረቦቹ የሩሲያ ወይም የሌላ የትኛውም አገር ባለሥልጣናት ጋዜጠኛ ይዘው በሚያስሩበት ወቅት የሚያደርሱትን ጉዳት ለዓለም አጉልተው በማሳየት በፍጥነት እንዲለቀቅ ግፊት ማድረጋቸውን ቀጥለዋል። የውጭ መገናኛ ብዙኃን አገር ለቀው ሊወጡ የአገር ውስጥ ዘጋቢዎችም ራሳቸውን ሳንሱር ሊያደርጉ ይገደዱ እንደሚችሉና በጨለማ የመዋጡን ዕጣ ጠቁመዋል። እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤን ኤስ ኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። አድማጮቻችንና ተመልካቾቻችን አሁንም ቆይታችን ከኛ ጋር እያደረጋችሁ ስለሆነ እናመሰግናለን። አሁን በዋሽንግተን የሰዓት አቆጣጠር ከቀኑ 8 ሰዓት ከ36 ነው። በኢትዮጵያ ሰዓት አቆጣጠር ደግሞ ከምሽቱ 3 ሰዓት ከ36 ነው። የመጀመሪያ አጋማሽ ቅንብራችን እናጠናቅናል። ወደ ሁለተኛ አጋማሽ ቅንበራችን እናልፋለን። የመጀመሪያ ዝግጅታችን የሚሆነውም የኢትዮጵያ የስነ ህዝብ ፖሊሲ ተመለከተ ይሆናል። ሰላሳ ዓመት ያለፈው የኢትዮጵያ የስነ ህዝብ ፖሊሲ እንዲሻሻል ተጠየቀም። በኢትዮጵያ የስነ ህዝብን በአግባቡ ማስተዳደር ባለመቻሉ ስራ አጥነት፣ የኑሮ ውድነትና ስደትን ጨምሮ ለተለያዩ ቀውሶች ምክንያት እየሆነ ነው ሲሉ የዘርፍ ባለሙያዎች ገለጹ። ባለሙያዎቹን አነጋግረናል እንደሚከተሉ ይቀርባል። በኢትዮጵያ የሥነ ህዝብ ጉዳይ የሚመራበት ፖሊሲ ተቀርጾ መተግበር ከጀመረ ሰላሳ ዓመታት አልፈዋል። የባህርዳር ዩኒቨርሲቲ መምህርና የሥነ ህዝብና አካባቢ ጥናት ተመራማሪው ፕሮፌሰር አማረ ሰውነት ከሰላሳ 30 ዓመታት በላይ የሆነው የሥነ ህዝብ ፖሊሲ አሁን ያሉትን ችግሮች ለይቶ ሊፈታ በሚችል መልኩ ማሻሻል እንደሚገባ ያመለክታሉ። ፕሮፌሰር አማራ ሰውነት እንደሚሉት በእነዚህ ሶስት አስርት ዓመታት ውስጥ የኢትዮጵያ የስነ ህዝብ ሁኔታ በብዙ መልኩ ተቀይሯል። ስነ ህዝብ ሲባል የህዝብን ቁጥር ከልማት ጋር ማመጣጠን ማለት ነው። ይሄ ማለት ብዙ ነገሮችን የሚይዝ ነው። የትምህርትን ሁኔታ፣ የጤናን የመሰረተ ልማት አጠቃላይ የልማትን በሙሉ የያዘ ጉዳይ ነው እና ይሄ ፖሊሲ ከወጣ በኋላ ለምሳሌ ስነ ተዋልዶ ምጠና የሚባል አለ። የዛን ጊዜ የነበረው በአማካይ አንዲት ሴት ኦልሞስት ስምንት ልጅ ትወልዳለች ነው የሚለው። ከአስር አመት በኋላ ይህንን ቁጥር ወደ አራት ዝቅ እናደርገዋለን ነው የሚለው ስነ ህዝብ ፖሊሲ። ስነ ህዝብ እድገት የሚባል አለ። ለምሳሌ አስረዘ ጥረሱ በፈረንጆች ሶስት ነጥብ አንድ አካባቢ ነው የአመቱ የስነ ህዝብ እድገት የምንለው ቁጥር መጨመር ማለት ነው በሌላ ቋንቋ ያንን ደግሞ ከአስር አመት በኋላ ወደ ሁለት ነጥብ አራት ወደ ሁለት ነጥብ ሁለት እናደርሳለን ብለን ነው እና በአስር አመት የተቀመጡ ግቦች ነበሩ። ፖሊሲ ሲወጣ ወይም ሲታወጅ በኛ ሀገር፣ እና ምንድን ነው የሚለው በየአስር አመቱ እነዚህን ነገሮች እየገመገምነ አሁን የተፈጠረውን ሁኔታ ግምት ውስጥ ያስገባ እየከለስን ፖሊሱን በየአስር አመቱ የስነ ሕዝብ ምጠና ቁጥር ለመቀነስ የቤተሰብ ምጠና ምን ይመስላል? የልጅ ሀገር ሮች ትምህርት ቤት መግባታቸው ምን ይመስላል? በአጠቃላይ እነዚህ እነዚህም እየገ መገብነ በየአስር ዓመቱ መከለስ ነበረ። ስነ ሕዝብ የሕዝብ መጠን መዋቅርና ስርጭት በማጥናት ጫናን በሚያሳድሩ ኢኮኖሚያዊ ማህበራዊና ባህላዊ ጉዳዮች ላይ መፍትሄ አመንጭ ትንተናዎችን የሚሰጥበት ዘርፍ ቢሆንም በኢትዮጵያ ስነ ሕዝብን በአግባቡ የማስተዳደር ውስንነት መኖሩን ባለሙያዎች ይናገራሉ። በዓለም ላይ እየተገበሩ ካሉት የስነ ህዝብ ፖሊሲ አማራጮች መካከል ኢትዮጵያ የምትከተለው የህዝብ ብዛትን ለመቆጣጠር የሚያስችለውን ፖሊሲ መሆኑ የሚናገሩት ደግሞ በአርባ ምንጭ ዩኒቨርሲቲ መምህርና የስነ ህዝብ ባለሙያ የሆኑት አቶ አወቀ አጉማስ ናቸው። ይሁንና ፖሊሲው በተተገበረባቸው ያለፉት ሶስት አስርት ዓመታት የኢትዮጵያ ህዝብ ቁጥርም ሆነ ብዛቱን ተከትለው የመጡ ሀገራዊ ቀውሶች እየጨመሩ እንደሆነ አቶ አወቀ ያመለክታሉ። ሰላሳ ሚሊዮን ውስጥ ነው የኢትዮጵያ ህዝብ የነበረው አስራ ዘጠኝ ሰማኒያ አራት ላይ ብሎ ነው የሚያሳየው ዛሬ አስራ ዘጠኝ ዘጠና አራት አምሳዎቹ ሚሊዮን ውስጥ ነው ያለው ብሎ ያስባል መረጃው ነው። ሴንሰሱ ሁለት ሺህ ሰባት ላይ ወደ ሰባ ሚሊዮን ነው ነው የሚለን። እዚህ ጋር ፖሊሲያችን የስነ ህዝብ እድገትን መግታት ነው። የስነ ህዝቡን ደግሞ ሪፖርቱን ስናየው በየዓመቱ በጣም እየጨመረ ነው። በጣም በሚገርም ሁኔታ እየጨመረ ነው እና ችግሩ በጣም ከፍተኛ ነው። ነው አንኮንትሮልድ የሆነ የስነ ህዝብ እድገት ካለ ዲስትራክሽኑ በጣም ከፍተኛ ነው የሚሆነው። ስርአትነት ይሽፋፋል። ሌላኛው ደግሞ በጣም ከፍተኛ የሆነ ኢንፍሌሽን ነው የዋጋ ንረት ማለት ነው። ይሄ አሁን በጣም ከረንት ላይ አሁን ኢትዮጵያ ውስጥ ችግር ነው የሚታይ ማለት ነው። በጣም ከፍተኛ የሆነ መጨናነቅ፣ በጣም ከፍተኛ የሆነ ኖይዝ ፖሉሽን። ይሄ የስነ ህዝብ እድሉን ሳትጠቀም ስትቀር ቀር የሚመጣ ችግር ነው ማለት ነው። ስለዚህ ይሄ አሁን የሚታዩ ችግሮች ስነ ህዝቡን የስነ ህዝብ ጉዳይ ጉዳይ አይደለም ብለ ስትተው የሚመጡ ችግሮች ናቸው። ችግሮቹን እያየናቸው ነው። የስነ ህዝብ ባለሙያውን አቶ አወቃ አጉማስ የኢትዮጵያ ወቅታዊ ፖለቲካዊ ሁኔታ የስነ ህዝብ ጉዳይ እንዲረሳ አድርጎታል ይላሉ። በዚህም የህዝብና ቤት ቆጠራ በህገ መንግስቱ በተደነገገው መሰረት መካሄድ ከነበረበት ጊዜ ሳይከናወን ሰባት ዓመታት ማለፋቸውን በማሳያነት ያነሳሉም ኢትዮጵያ የምትከተለው የአስር አመት ሴንሰስ ነው ብያለሁ። የፖለቲካውን ተጽዕኖ የስነ ህዝብ ጉዳይ እንዲረሳ ያለውን ተጽዕኖ አሁን ልነግር ነው አስራ ዘጠኝ ሰማንያ አራት ላይ እና አስራ ዘጠኝ ዘጠና አራት ላይ ሴንስ ስናካሄድ በየአስር አመቱ ልዩነት አካሄድ ነው። ስለዚህ ሁለት ሺ ሰባት ላይ አይደለም መካሄድ የነበረበት ሁለት ሺ አራት ላይ ነበር መካሄድ የነበረበት ግን የተካሄደው መች ነው? ሁለት ሺ ሰባት ነው የተካሄደው ማለት ነው። ከሶስት አመት በኋላ ውጭ የስነ ህዝብ መረጃ በጣም ወሳኝ ነው። ግን የኢትዮጵያ ስነ ህዝብ ለሶስት አመት ሳይቆጠር ሁለት ሺ ሰባት የተቆጠረበት ሁኔታ ነው ያለው። ይሄ ባስ ብሎ ደግሞ ሁለት ሺ አስራ ሰባት መቆጠር ሲገባው የኢትዮጵያ ስነ ህዝብ እስቲል አልተቆጠረም። ማለት በጣም ሰርፕራይዝ የምትሆንበት ይሹማል። ስለዚህ ሰርቤው ልክ ነው ወይስ ልክ አይደለም ሌላ ጥያቄ ነው። በጀት ዲስትሪቢዩት ስታደርግ አጠቃላይ ስነ ህዝብ መረጃ ሊኖር ይገባ ነው። ካልሆነም በጭስን ነው ዝም ብለ በጀት አሎኬት እያደረከ ያለው ማለት የስነ ህዝብ ጉዳይ ትኩረት አላገኘም በሚለው ትችት የሚስማሙት ፕሮፌሰር አማራ በበኩላቸው ፖሊሱ የሚሻሻልባቸውን ምክረ ሀሳቦች አስመልክቶ የዘርፉ ባለሙያዎች ለመንግስት አቅርበው እንደነበርም ይናገራሉ። ከአዲስ አበባ ዩኒቨርሲቲም ከሌሎች ቦታዎችም ባለሙያዎች ተሳትፈው እኛም ተሳትፈንበት ይህ ነገር እንዲህ መደረግ አለበት አዳዲስ እየመጡ ያለ ሁኔታዎች፣ ከተሞች መስፋፋት፣ የስደተኞች መብዛት፣ የወጣት ቁጥር መጨመር፣ የስራ እድል ኦፖርቹኒቲ ዝቅተኛ መሆን እነዚህ እነዚህን አመላክተን ይህንን ግምት ውስጥ ያስገባ አዲስ የድሮውን የከለሰ ፖሊሲ እንደገና ተከልሶ መውጣት አለብን የሚል ግባት ተሰጥቷል መንግስት ላይ። እንግዲህ መንግስት ደስ ላይለው ይችላል። ይህም ግምት ውስጥ ያስገባ እንዳልኩህ አስበው ከፈረንጆች በአስራ ዘጠና ሶስት አሁን ሀያ ሀያ አራት ነው። እንግዲህ ስንት ዓመት እንደሆነ መገመት ትችላለህ። ያኔ የወጣው ፖሊሲ እስከ አሁን ደስ አልተገለሰም። አዲስ ሁኔታም አልተገመተም። ይሄ እንግዲህ ትልቅ ማስረጃ ነው የስነ ህዝብ ጉዳይ እንደተረሳ እና የሚገርም ነገር ፖሊሲ በወጣበት ጊዜ ስነ ህዝብ በኮሚሽን ይመራ ነበር። አሁን ይሄ አይደ ነው የስራ ሂደቱም ያለ ይመስለኝ ዘክለር ኮሚሽን ውስጥ የሆነ ነገር አለ። ክልሎች ጋር ኦልሞስት ወይ አንድ ወይ ባለሙያ ሁለት ባለሙያ የሆነ የስነ ህዝብን ቁጥር እየገመቱ ፕሮጀክት እያደረጉ እንደው ዝም ብለው ዲስትሪቢዩት የሚያደረጉ ካልሆነ በስተቀር በክልል ደረጃም በፌዴራል ደረጃም በወረዳ ደረጃም አሁን ስነ ህዝብ ጉዳይ ግምት ውስጥ የሚያስገባ ስራ ሆን ሞስት ነው የሌለን የማውቁ ባለኝ መረጃ በአስራ ዘጠነኛው መቶ ክፍለ ዘመን መጀመሪያ ላይ የኢትዮጵያ ህዝብ ብዛት አስራ አንድ ሚሊዮን ብቻ እንደነበር ይገመታል። ሶስተኛው የህዝብና የቤት ቆጥራ በተካሄደበት በ1999 ዘጠና ዘጠኝ ዓመተ ምህረት ደግሞ ይህ ቁጥር በሰባት እጥፍ ጨምሮ የአገሪቱ ህዝብ ቁጥር ከ ሰባ ሚሊዮን በላይ መድረሱን ተገልጾ ነበር። አሁን በግምታዊ ቆጠራ ይህ ህዝብ በከፍተኛ ደረጃ አድርጎ ከ አንድ መቶ አስር ሚሊዮን በላይ ደርሷል። በኢትዮጵያ የበጀት ክፍፍል ከሚመሠረትባቸው መስፈርቶች መካከል የህዝብ ብዛት አንዱ ነው። ይህም ፖለቲካዊ ሁኔታ ጨምሮ ማኅበረሰባዊ አመለካከቶች ለህዝብ ቁጥር መጨመር አስተዋጽኦ ማበርከቱን የሥነ ህዝብ ባለሙያ አታወቀ ይናገራሉ። ለምሳሌ ሃይማኖቱን በለው እንደምታውቀው የወሊድ መቆጣጠሪያ መንገድ መጠቀም አሁን ለምሳሌ በሃይማኖት አባቶች የሚወገዝም ነው። እንደ አንድ ሃይማኖተኛ በጣም አማኝ ስትሆን እነዚህ ነገሮች እና ባህል አለ። ለምሳሌ ልጅን እንደ አሴት መቁጠር እንደ ሀብት መቁጠር የሚባል አለ። ዘን ባህላዊ አባባሎች አሉ። ይሄ ለምሳሌ ልጅ በድሉ ያድጋል፣ እግዚአብሔር የከፈተውን ጉሮሮ ሳይዘጋ ያድርም። ግን እውነታው ምንድን ነው? ልጅ ለማደግ በጣም ብዙ ነገር ያስፈልጋል፣ የትምህርት ቤት ክፍያ ያስፈልጋል። በጣም ብዙ ወጪ ነው ያለው እና ከፖሊሱ ወተን ስናየው ይሄ የሶሳይቲ ባክግራውንድ አለ፣ እሱም የራሱ የሆነ ተጽዕኖ አለው ብዬ ነው ማምኑ። እንደ ባለሙያ የስነ ህዝብና የአካባቢ ጥናት ተመራማሪው ፕሮፌሰር አማረ ሰውነት በኢትዮጵያ በአሁኑ ወቅት የሚነሱ ከስነ ህዝብ ጋር የተያያዙ ችግሮችን በዘላቂነት ለመፍታት ቆጠራውን ማካሄድ እና ፖሊሲውን መከለስ አስፈላጊ መሆኑን ያስገነዝባሉ። ለዚህም ሀገራዊ ሰላም ማረጋገጥ ቅድሚያ ሊሰጠው እንደሚገባ ያመለክታሉ። ፖሊሲን ለመከለስ መጀመሪያ የነበረው ፖሊሲ ምን አድርሶናል የሚለውን ማወቅ አለብን ይመስለኛል። ለምሳሌ ስነ ተዋልዶ ከዚህ በፊት ከነበረው ፖሊሲ ሲወጣ አሁን ምን ደረጃ ደርሰዋል? የስራ እድል ፈጠራ ከዚህ በፊት የነበረው ስርዓት ስንት ቁጥር ነበር? አሁን ምን ደርሰዋል? አሁን ያለን የወጣት ስብጥር ምን ያህል ነው? ምን ያህል በምን ደረጃ ኳሊፋይድ የሆነ ነው እነዚህ እነዚህ ግምት ውስጥ ማስገባት በአጠቃላይ አሁን ኢትዮጵያ ውስጥ ያለችበትን የነባራዊ ሁኔታ ግምት ውስጥ ያስገባ የስነ ሕዝብ ፖሊሲ ከዚህ በፊት የነበሩ ክለሳ በማድረግ መውጣት እንዳለበት እና ፖሊሲ ማውጣት ብቻ አይደለም ባይዘው ስትራክቸርም መዘርጋት ያስፈልጋል ከፌዴራል እስከ ቀበሌ ድረስ ተዘርግቶ በዚህ ጉዳይ ላይ በሰፊው የሚሰራበት መዋቅርም አብሮ መዘርጋትና በሰፊው ስራ መሰራት አለበት ብዬ አስባለሁ። የስነ ህዝብ ባለሙያው አቶ አወቃ አጉማ ስም የስነ ህዝብ ጉዳይ ፖሊሲውን ከማሻሻል ባሻገር ቁርጠኛ ትግበራን ይሻል ይላሉ። በፖሊሲ ደረጃ ብቻ የሚፈታ ችግር አይደለም ያለው አሁን አብዛኛው ሰው ማወቅ ያለበት እንደ ባለሙያ ሁኝ የምነግር፣ በፖሊሲ ብቻ የሚስተካከል ችግር አይደለም። ቁርጠኛ የሆን አተገባበር ፖሊሲ ውስጥ ተካቶ ወርዶ ቀበሌ ከቀበሌ ነው የሚጀምረው፣ መሰራት አለበት። የኢትዮጵያ መንግስት አራተኛውን የህዝብና ቤት ቆጠራ ለማከናወን ተጠሪነቱ ለህዝብ ተወካዮች ምክር ቤት የሆነ በምክትል ጠቅላይ ሚኒስትሩ የሚመራና የክልሎች እርሳን መስተዳድሮችና የሚመለከታቸው የፌዴራል ተቋማት አባል የሆኑበት የቆጠራ ኮሚሽን አቋቁሟል። ሆኖም ላለፉት አምስት ዓመታት ቆጠራውን እንደሚያካሄድ በየጊዜው ቢገልጽም የኮሮና ቫይረስ ወረርሽኝን እንዲሁም የሰሜን ኢትዮጵያ ጦርነት ጨምሮ በሌሎችም አካባቢዎች የታዩ የጸጥታ ችግሮች እንቅስቃሴን አዳጋች በማድረጋቸው በተደጋጋሚ ሲያራዝም ቆይቷል። በህዝብና ቤት ቆጠራ ሁሉንም አካባቢዎች መድረስ መቻል በዓለም አቀፍ ደረጃ ከተቀመጡ የተቀባይነት ቅድመ ሁኔታዎች አንዱ መሆኑን የፕላንና ልማት ሚኒስቴር መረጃ ያመለክታል። አሁን ግን የአማራ ክልልን ጨምሮ የአገሪቱ ሰላም ሁኔታ እየተሻሻለ እንደሚገኝ የገለጸው ሚኒስቴሩ፣ ቅድመ ሁኔታዎች እየተሟሉ እንደሆነ ጠቅሷል። ስለዚህም በሚቀጥሉት ሶስት ዓመታት ጊዜ ውስጥ የህዝብና ቤት ቆጠራን ለማካሄድ በስታቲክስ ልማት ፕሮግራሙ አማካኝነት እቅድ መያዙንና የቅድመ ዝግጅት ሥራዎችን መጀመራቸውን በመንግሥታዊ ብዙሃን መገናኛዎች አስታውቋል። ለዘላቂ ኢንቨስትመንት እቅድ የህዝብና ቤት ቆጠራ አስፈላጊ እንደሆነ መናገራቸው የተዘገበው የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ከ2016-2018 ዓ ም ድረስ ካሉት የሶስት ዓመታት ጊዜ ውስጥ የቆጠራ ኮሚሽኑ በሚወስነው በአንደኛው ዓመት ሊካሄድ እንደሚችል መጠቆማቸውን በሀገር ውስጥ መገናኛ ብዙሀን ተመላክቷል። በስታቲክስ ልማት ፕሮግራም መሰረት ከህዝብና ቤት ቆጠራው ጋር የኢኮኖሚ ቆጠራና የግብርና ቆጠራም እንደሚካተት ጠቁመዋል። የአሜሪካ ድምፅን በጉዳዩ ላይ ተጨማሪ መረጃዎችን ለማግኘት የፕላንና ልማት ሚኒስቴር ኃላፊዎችን ለማናገር ያደረገው ተደጋጋሚ ጥረት ባለመሳካቱ ሀሳባቸውን ለማካተት ሳይችል ቀርቷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። ቀደም ሲል የተከታተላችሁት የኢትዮጵያን የስነ ህዝብ ፖሊሲ ጉዳይ የተመለከተውን ቅንብራችን ነበር። ሁለተኛው የሁለተኛ አጋማሽ ሁለተኛ ቅንብራችን ደግሞ ወደ ጋቦን ይወስደናል። የጋቦን ወታደራዊ መንግስት ወደ ሲቪል አስተዳደር የሚያሸጋግር አካታች ብሔራዊ ምክክር ሲል በገለጸው ጉባኤ ላይ ለመታደም በሺዎች የተቆጠሩ ሰዎች ዋና ከተማዋ ሊቨራቪል መግባት ጀምረዋል። ካሁን ቀደም ወታደራዊ ገዢ ጄኔራል ብራይስ ክሎይቴር ኦሊጊ ንጉዌማ እንደ አውሮፓውያን አቆጣጠር በሚቀጥለው 2025 ዓ ም በእና ሲወር ስልጣን ለሲቪላዊ አስተዳደር አስረክባለሁ ብሎ ነበር። ተቃዋሚ ቡድኖች በበኩላቸው መክሩን ወታደራዊ ገዥዎች ስልጣን ላይ መቆያ ዘዴ ሊያደርጉት አይገባም ሲሉ አሳስበዋል። ሞኪ ኤድዊን ኪንዴዜጋ ከአጎራባች ከካሜሮን ተከታዩን ዘገባ አስተላልፏል። ቆንጅት ታየ አቀርበዋለች። የለውጥና የተሃድሶ ተቋማት ኮሚቴው ቃል አቀባይ ኮሎኔል ኤርሪች ማንፉምቢ ማንፉምቢ ለአካታችሁ የብሔራዊ ምክክር ሸንጎ ባለስልጣናት እንዲሆኑ የተመረጡትን 28 ሰዎች ስም ዝርዝር አንብበዋል። በወታደራዊ ገዢው በጄኔራል እንጉዌማ ከተሾሙት መካከል ወታደራዊ መኮንኖች፣ የሃይማኖት መሪዎች፣ ባህላዊ መሪዎች፣ የሲቪል ማህበረሰብ እና የተቃዋሚ ቡድኖች አመራሮች አሉባቸው። የብሔራዊ ምክክሩን ጉባኤ በሊቀመንበርነት የሚመሩት የሊብረቪል ካቶሊካዊት ቤተ ክርስቲያን ጠቅላይ ቤተ ክህነት ሊቀ ጳጳሱ አቡነ ዣክ ፓትሪክ ኢባ ኢባ ናቸው። የምክክር ጉባኤው የሚካሄደው ሊብረቪልና አካንዳ የምትባል ከተማ ውስጥ ነው። የጋቦን መንግስታዊ ቴሌቪዥን ብዙ ሺህ ሰዎች ከሚቀጥለው ሳምንት እንደ አውሮፓውያን የዘመን አቆጣጠር ከሚያዝያ ሁለት እስከ ሚያዝያ ሰላሳ በሚዘልቀው ውይይት ላይ ለመታደም መግባት እንደጀመሩ ተናግሯል። የመንግስቱ መግለጫ በምክክሩ ሲቪል ማህበረሰቦችና ተቃዋሚ ቡድኖች እንደሚካፈሉ ይናገራል። ተቃዋሚ ፓርቲዎች ግን በምክክሩ ከሚሳተፉት ወደ ስድስት መቶ የሚሆኑ ተወካዮች ውስጥ የሚበዙት ጄኔራል እንጎማ ስልጣን ላይ እንዲቆዩ የሚፈልጉ ደጋፊዎቻቸው ናቸው እያሉ ነው። ሊብረቪል እና አካንዳ ውስጥ ሊታደሙ የሚመጡትም ቢሆኑ ለጀነራሉ ጥሩ ገጽታ ለማላበስ ተብሎ አብዛኞቹ አበል እየተከፈለ የተጠሩ ናቸው ሲሉም ተቃዋሚዎች አክለው ተናግረዋል። ጁዲሴል ኦቢያንግ ሜዮንግ ለጋቦን ነጻነት የቆመ ንቅናቄ የተባለ ተቃዋሚ ቡድን መሪ ናቸው። ወታደራዊ ገዢዎቹ በቀደሙት የሀገሪቱን አያሌ ችግሮች ለመፍታት ያልቻሉ ውይይቶች የተካፈሉትን እነዚያኑ ባለስልጣናት እነዚያኑ የፓርቲ መሪዎችና የሃይማኖት መሪዎች እንዲሁም ባህላዊ መሪዎች ለዚህኛው ምክክር መጋበዛቸው የሚያስገርም ነው ብለዋል። የቀደሙት ምክክሮች የመጀመሪያውን የጋቦን ፕሬዚደንት ኦማር ቦንጎን የስልጣን ዘመን ለማራዘም የታለሙ ነበሩ። እሳቸው እንደ አውሮፓውያን የዘመን አቆጣጠር በ2009 ዓ ም ሞቱ። ከዚያ ደግሞ የቦንጎ ቤተሰብ አገዛዝ ይቀጥል ዘንድ ምክክሮች ተካሄዱ ብለዋል ተቃዋሚ መሪው። የቦንጎ ቤተሰብ ከ50 ዓመታት በላይ ስልጣን ላይ ቆይቷል። ጀኔራል ንጎማም ባለፈው ዓመት ነሐሴ ወር ላይ የጦር ሰራዊቱ የገለበጣቸው የፕሬዚደንት አሊ ቦንጎ የቅርብ ዘመድ ናቸው። ወታደራዊ መሪዎቹ የቀደሙት አገዛዞች ሀሳባቻቸውን ያልጠየቋቸውን ሲቪሎች ሀሳብ ማካተት ነበረባቸው ያሉት ተቃዋሚ መሪው በዘጠኙም ግዛቶች ሕዝቡ ተሰብስቦ ያለበትን ችግር እንዲናገርና ተወካዮቹን እንዲመርጥ ማድረግ ነበረበት ሲሉም አሳስበዋል። የጋቦን መንግስት፣ ጄኔራል ንጎይማ ለአንድ ወር በሚዘልቀው ምክክር ውይይት እንዲደረግባቸው የሚፈልጋቸውን ጉዳዮች እንዲያቀርብ በጠየቁት መሰረት ከ50 ሺህ በላይ ሀሳቦች ደርሰውናል ብሏል። ፍራንሲስ ኤድጋር ሲማር ምባ ሊብረቪል የሚገኘው የኦመር ቦንጎ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ይሄኛው ምክክር በጋቦን ታሪክ እስካሁን ከነበሩት ሁሉ በተሻለ ሕዝቡን የወከለ ነው ይላሉ። Vous avez la Giatsoa qui est représentée, vous avez les partis politiques légalement reconnus au nombre de 104. በጋቦን ታሪክ ለመጀመሪያ ጊዜ በስደት ላይ ያሉ የፖለቲካም ሆነ የሌላ ስደተኞች በአጠቃላይ በውጭ የሚኖሩ የጋቦን ዜጎች በብሔራዊ ምክክሩ ላይ ይሳተፋሉ ሲሉ ነው የተደመጡት። ለመጀመሪያ ጊዜ አንድ መቶ አራት የፖለቲካ ፓርቲዎች እያንዳንዳቸው ተወካዮቻቸውን ይልካሉ። በፊት ምክክሩ ላይ እንዲናገሩ የተፈቀደላቸው ለመንግስት ቅርብ የሆኑት ፓርቲዎች ብቻ ነበሩ ሲሉም አክለዋል። እንጎማ በሚቀጥለው ወር የሚከናወነው ጉባኤ የሚሰጠውን ውሳኔ አከብራለሁ ብለዋል። ምክክሩ ለጋቦን አዲስ ህገ መንግስት የሚረቀቅበትን ጎዳና እንዲያመቻች፣ የሽግግሩን ጊዜ እንዲወስን፣ ከሽግግሩም በኋላ መመስረት ያለባቸውን ተቋማት ሀሳብ እንዲያቀርብ ለማስቻል ጀኔራሉ በቅርቡ አስር አዋጆችን ፈርመዋል። ሽግግሩ መንግስት ስልጣን ለሲቪላዊ አስተዳደር ለማስረከብ መጀመሪያ ያወጣውን እቅድ እንዲያከብር ተቃዋሚ ቡድኖችና የሲቪል ማህበረሰብ ተቋማት እየጠየቁ ናቸው። በእቅዱ መሰረት የሽግግሩ መንግስት ለሁለት አመታት ስልጣን ላይ ቆይቶ እንደ አውሮፓውያን የዘመን አቆጣጠር በቀጣዩ 2025 ነሐሴ ወር ላይ ነጻ ተአማኒና ፍትሐዊ ምርጫ ተካሂዶ ስልጣን አስረክቦ መሰናበት ይኖርበታል። አሁን ላይ ቴክኖሎጂ ደብዳቤዎች መጻፍ ጀምሯል፣ ይለናል። ቀጣዩ የቴክኖሎጂ ጥንቅራችን፣ ወደ ዛው እናልፋለን። ብዙም ባልራቀው ዘመን ሰዎች ደብዳቤ የሚጽፉት በእጃቸው ነበር። ይሁንና በቴክኖሎጂ እንደተጋረዱት በርካታ ነገሮች ሁሉ በእጅ መጻፍ ልምድ በሂደት እየቀነሰ መጥቷል። አሁን ላይ ቴክኖሎጂ ደብዳቤዎችን መጻፍ ጀምሯል። ጁሊት አቦ ከአንድ የእጅ ጽሑፍ ቴክኖሎጂ ጋር ታስተዋውቀናለች። ሀብታሙ ስዩም ያቀርቧል። የጥንት የጠዋቱ ደብዳቤን በእጅ መጽሐፍ ባህል ዳግም እያንሰራራ ነው። ደብዳቤ በእጅ መጽሐፍ በአንድ ወቅት የየዕለት የሕይወት አካል ነበረ። ሰውኛን ክኪውን ትቶ አሁን ላይ ደግሞ ኮምፒውተሮች ይህን ተግባር ቀላልና ቀልጣፋ አድርገውታል። ፊኒክስ ላይ መሠረቱን ያደረገ አንድ ኩባንያ ትክክለኛ ብዕር በመጠቀም በተጠቃሚው ምርጫ ፊደላትን በሚጽፉ ሮቦቶች ድጋፍ ያንን ባህል እንዲያንሰራራ አድርጓል። ዴቪድ ዋክ ሃንድሪትን የተባለው ኩባንያ መሥራችና ዋና ኃላፊ ናቸው። በአንድ ወቅት አሮጌ የነበረው አሁን ላይ አዲስ ይሆነ ይመስለኛል። በእጅ የተጻፈ መልእክት መቀበል አይንን ብቻ ሳይሆን ስሜትን ይማርካል። ይሄ ትልቅ ነገር ነው። ዋና ደንበኞቻቸው ከደጋፊዎቻቸው ጋር ጠንካራ ግንኙነት ለመፍጠር በእጅ የተጻፉ ደብዳቤዎችና የመስጋና ማስታወሻዎችን የሚጠቀሙ ለትርፍ ያልተቋቋሙ ተቋማት ናቸው። ተቋማት የድጋሚ ልገሳ እንዲደረግላቸው ያግዝ ዘንድ እኛ ያነጣጠርንባቸው ተቋማት ለትርፍ የተቋቋሙ አይደሉም። ለትርፍ ያልተቋቋሙ ተቋማትን ከሚገጥሟቸው ትልቅ ተግዳሮቶች መካከል አንዱ የድጋሚ ልገሳ መቶኛ ከሀምሳ በመቶ ዝቅ ያለ መሆኑ ነው። ሰዎች በድጋሚ የማይለግሱበት አንደኛው ምክንያት በቅጡ እንደተመሰገኑ ስለማይሰማቸው ነው። እኒህ ለትርፍ ያልተቋቋሙ ድርጅቶች በእጅ ጽሑፍ መልእክቶች ይበልጥኑ ትርጉም ባለው መንገድ ለጋሾቻቸው ይደርሱ ዘንድ እናግዛቸዋለን። በራስ አዘዝ ወይም አውቶማቲክ መሳሪያ የእጅ ጽሁፎችን ማስፈር አዲስ ነገር አይደለም። የቀደሙት ፕሬዚደንት ቶማስ ጄፈርሰን ፖሊግራፍ የተሰኘውን መሳሪያ በአውሮፓውያኑ 1800ዎቹ በመጠቀም የተለዋውጧቸውን መዛግብቶቻቸውን ቅጂ ለማስቀመጥ ይሞክሩ ነበረ። ጄፈርሰን መሳሪያውን እንደ መታሃት ቴክኖሎጂ ቆጥረውታል። ራሳቸውም የፈጠራ ባለሙያ የሆኑት ፕሬዚደንቱ ለእንግሊዛውያኑ የመሳሪያው ፈጣሪዎች የማሻሻያ ምክሮችንም ይለግሱ ነበረ። ከሁለት መቶ ዓመታት በኋላ ሂደቱ የማሽን ቋንቋና የላቁ ቴክኖሎጂዎች አመራረትን አካቷል። ቴክኖሎጂው የስሪዲ ህትመት በጨረር መቁረጥ ብልሃቶችንና ለሮቦቱ በውቅ የተሠራ ኤሌክትሪክ ትስስር ሳንቃን አካቷል። በመልእክታቸው ውስጥ ምን ማስፈር እንዳለባቸው ለማወቅ እርዳታ ካስፈለጋቸው በቻት ጂፒቲ መዋቅሩ በኩል የተሻሉ መልእክቶችን በማፍለቅ እንዲረዳቸው የሰው ሰራሽ ልቀት ቁልፉን መምረጥ ይችላሉ። ተጠቃሚዎች ሮቦቶች በእጅ የሚጻፉ መልእክቶችን ግላዊ የንክኪ አፍታዎች ሙሉ በሙሉ መተካት ባይችሉም፣ የሃንድሬትን ኩባንያ ባልደረቦች ግን ወደዚያው እየተጠጉ እንደሆነ ያምናሉ። ወደ ሁለተኛው የቴክኖሎጂ ነክ ዘገባችን እናልፋለን። በኤሌክትሪክ ኃይል የሚሰሩ መኪኖች የአየር ብክለትን ይቀንሳሉ፣ የአሽከርካሪዎቹ ወጪ ይቆጥባሉ። አፍሪካ ውስጥ ግን ባለው ወጥነት የሌለው የኤሌክትሪክ ስርጭት ለስኬት ከፍተኛ ተግዳሮት ሆኗል። በጋና የመኪና ባትሪ ቅያሬ አገልግሎት ላይ የተሰማሩ የቴክኖሎጂ ተቋማት ለዚህ መፍትሄ እያቀረቡ ነው። ስናኑ ቶርድ ከአክራ የላከውን ዘገባ ሀብታሙ ስያውንም እንደሚከተለው ያቀርበዋል። ሊንዳ ማርታ ያደገችው ከሞተር ብስክሌቶች ፍቅር ጋር ነው። ሞተር ብስክሌቶች ለወንዶች ብቻ የተተዉ ናቸው የሚለውን የተሳሳት አመለካከት መገዳደር ወትሮውንም እንደፈለገች ትናገራለች። ይሁን እንጂ ለመጀመሪያ ጊዜ ሞተር ብስክሌት ማሽከርከር ለጉዳት ሊዳርጋት ተቃርቦ ነበረ። በዚህ ምክንያት ሙከራዋን አቆመች። እግራችሁ ላይ ወይንም ደግሞ የሆነ የአካላችሁ ክፍል ላይ ጉዳት ሊያገኛችሁ ይችላል በጭስ ማውጫው በኩል ሞተር ብስክሌቱ ላይ ስትወጡና ስትወርዱ ሊጠብሳችሁ ይችላል። የኤሌክትሪክ ሞተር ብስክሌቶች በጋዝ ከሚሰሩት በተሻለ ለማሽከርከር እንደሚቀሉ ትናገራለች። ይገጥማት የነበረው ተግዳሮት ሞተር ብስክሌቱን በኃይል መሙላት እንደነበረም ታክላለች። እኛ በተሰማራንበት ዕቃ የማድረስ የሥራ መስክ ከቤታችሁ ስትወጡ ኃይል ሞልታችሁ ስታሽከረክሩት የነበረው ሞተር ከተማ ውስጥ ስትንቀሳቀሱ ኃይሉን ቢጨርስ እንደገና ወደ ቤት ተመልሳችሁ መሙላት ይጠበቅባችኋል? አይጠበቅባችሁም። በምትኩ ሊንዳ ኃይል የጨረሱ ባትሪዎችን ኮፋ በተሰኘው የጋና ባትሪ ኩባንያ በአዲስ ለመተካ ትችላለች። ሞተር ብስክሌቶች በአፍሪካውያን ሕይወት ውስጥ ትልቅ ሚና አላቸው። በተለይ ውስን የመጓጓዣና የመንገድ መሠረተ ልማት ባለባቸው ስፍራዎች ሰዎችና ሸቀጦችን ለማጓጓዝ በእጅጉ ጠቃሚ ናቸው። የቴክኖሎጂ ልህቃን የኤሌክትሪክ ሞተር ብስክሌቶች ለመንቀሳቀስ ቀላል ከመሆናቸው በተጨማሪ ከመደበኛ ሞተር ብስክሌቶች ጋር ሲነጻጸሩ የሚያስከትሉት የአየር ብክለትም ያነሰ እንደሆነ ይገልጻሉ። የዓለም ባንክ እንደሚለው ከሰሃራ በታች ከሚኖሩ ህዝቦች ግማሹ የኤሌክትሪክ ኃይል ሽፋን አያገኙም። ሽፋን የሚያገኙትም ቢሆኑ ታዲያ በኤሌክትሪክ ተሽከርካሪዎች ከፍተኛ ዋጋ ይፈተናሉ። የኮፋ ኩባንያ መስራች ኤሪክ ኒጋርድ እንደሚናገሩት በምዕራቡ ዓለምም ሰዎች በተመሳሳይ ችግር እየተፈተኑ ነው። ሰዎች 11 ሰዓት ላይ ወደ ቤታቸው ተመልሰው መኪናቸውም በኃይል ሲሞሉ ይታያችሁ። ይሄ የኤሌክትሪክ ፍላጎትን በከፍተኛ ሁኔታ ይጨምራል። ይህ በበኩሉ አሁን ባለው የአፍሪካ የኃይል ስርጭት ስርዓት ላይ ጫና ስለሚጨምር ፍሬያማ አይሆንም። በምትኩ የኮፋ ኩባንያ ባትሪዎች ከፀሐይና ከብሔራዊ ቋት የሚገኘውን ኃይል ያከማቻሉ። ተጠቃሚዎች በማናቸውም ሰዓት ኃይል የጨረሱ ባትሪዎቻቸውን በመዲናዋ በሚገኙ ቅርንጫፎች በመሄድ መቀየር ይችላሉ። በብሔራዊው የኃይል ቋት ላይ ጫና ሳይፈጥሩ ማለት ነው። ከሁለት ዓመታት የሥራ ጊዜ በኋላ ኮፋ በየቀኑ ሁለት መቶ ባትሪዎችን ለመቀየር ችሏል። ኒጋርድ በድጋሚ አድማጮቻችን የእነዚህን ሙሉ ቅንብሮችን በዌብና በ ማህበራዊ ትስር ገጻዎቻችን ላይ ታገኙታላችሁ። የምሽቱ ዝግጅታችን ምን ይመስል ነበር? አብራችሁ ስለነበራችሁ እናመሰግናለን። አስማማዬ ነው ምሽቱ እያስተናግድኳችሁ ከእናንተ ጋር ቆይታ አደረግኩኝ። በስቱዲዮ ቅንብሩ ደግሞ ንጉሴ ታምሬ ከእኛ ጋር አብሮ ነበር። የፕሮግራሙ ዋና አዘጋጅ ጽዮን ግርማናት። አብራችሁ ስለነበራችሁ በድጋሚ እናመሰግናለን። መልካም ምሽት ይንላችሁ።